ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬሊያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ምንም እንኳ ባለፈው ዓመት የአውስትሬሊያ የአገር ውስጥ ቱሪዝም የቀዘቀዘ ቢሆንም በ2020 ካለፈው ዓመት ጋር ሲነጻጽር ከቶንም በ21 ነጥብ 7 ቢሊዮን ዶላርስ ወርዷል። የእርሶ የጉዞ ዕቅድ ተስተዋግሎቦት ከሆነ ቴክኖሎጂያዊ እገዛ ዓለም ወደ እርሶ እንዲመጣ ይረዳዎታል። በኮሮና ቫይረስ ወረርሽኝ ሳቢያ ክፉኛ የተጠቃው የቱሪዝም ኢንዱስትሪ በጉዞ አስተናጋች ዘንድ ላይ ብርቱ ተጽዕኖዎችን አሳድሯል። ይሁንና የኩዊንስላንዱ ማርሲና ክላርክ አስጎብኝ ድርጅት በኮሮና ቫይረስ ወረርሽኝ ሳቢያ የተጣሉት የጉዞ ገደቦችን ተከትሎ ለግማሽ ቀን ወይም ለሙሉ ቀን ወደ ውቅያኖስ ዳርቻ፣ የግመል ማርቢያ፣ ውብ በሆኑ ተክሎችና ውሃዎች ወደ ተከበቡ መናፈሻዎች በማጓጓዝ ያስጎበኛል። ሆኖም ሁሉም ሰው ባስጎብኚ ድርጅት ንጹሕ አየር ለማግኘት አቅም የለውምና ዩስሬኤ ዩኒቨርሲቲ የወንበር ላይ የጉዞ ኮርሶችን ለአረጋውያን ማቅረብ ከጀመረ አንድ አስርተ ዓመት ያህል ሆኖታል። ቀደም ሲል ኮርሱ ይሰጥ የነበረው በክፍል ውስጥ ሲሆን ከወረርሽኙ መከሰት በኋላ ግና በኦንላይን መሰጠት ተጀምሯል። ኤ ፕሬዚደንት ቶኒ አፕላይን ይህንኑ አረጋውያን ከቤታቸው ሳይወጡ ወንበራቸው ላይ ተቀምጠው እንደምን ከዚህ ቀደም ያልጎበኟቸውን ወይም ሊጎበኟቸው የሚሿቸውን የቱሪስት መዳረሻ ስፍራዎች መመልከት እንደሚችሉ ሲያስረዱ፣ የእኛ አባላት ከዚህ ቀደም በዓለም ላይ የተዘዋወሩባቸውን የቱሪስት መዳረሻ ስፍራዎች የቀረጿቸውን ቪዲዮዎች ወይም ፎቶግራፎች ከአንድ እስከ ሁለት ሰዓት በሚፈጅ መልኩ አቀናብረው ለእይታ ያበቃሉ። በርካታ አባሎቻችን በአሁኑ ወቅት በዕድሜ፣ በጤና ጉድለት ወይም በተጣሉ ገደቦች ሳቢያ ከስፍራ ስፍራ ለሽርሽር በመሄድ የተለያዩ የዓለም ክፍሎችን መመልከት አይችሉም። እናም ቀደም ሲል በስፍራው ተገኝተው የጎበኟቸውን ወይም ሊጎበኟቸው የሚወዷቸውን ስፍራዎች ከወንበሮቻቸው ላይ ዘና ብለው ተቀምጠው ይመለከታሉ ብለዋል። በዚህም ሳቢያ በርካቶች በቨርቹዋል ሪያሊቲ ወይም ቪአር ቴክኖሎጂ አያሌ ስፍራዎችን ጎብኝተዋል። ይህንኑ ተሞክሮም ሜልበርን የሚገኘው የቴክኖሎጂ ቡድን ሲልቨር በበኩሉ ባለፈው ዓመት በመጣወሪያ ቤቶች ላሉ አውስትራሊያውያን አረጋውያን የቴክኖሎጂው ተጠቃሚ እንዲሆኑ አስችሏል። የሲልቨር ዋና ስራ አስፈጻሚ ኮለን ፓርሲ ስለ ቴክኖሎጂ አጠቃቀሙ ሲያስረዱ የቪአር ጉብኝቱ አረጋውያን ቀደም ሲል የጎበኟቸውን ወይም ሊጎበኟቸው የሚሿቸውን ስፍራዎች 360 ዲግሪ እንዲመለከቱ ተደርጎ የተሰናዳ መሆኑን ጠቅሰዋል። አክለውም ዓለምን መመልከት፣ ድንቅ ስፍራዎችን መልካም ምድሮችን፣ ተፈጥሮን፣ ሙዚቃን፣ የሥነ ስዕልና አካልን ፈታኝ ሁነቶችን መመልከትና ተሞክሮን ማግኘት የአፍሪካ ሳፋሪዎችን፣ ከዶልፊን ጋር መዋኘት፣ በሞቃየር በሉምስ መንሳፈፍ፣ በበረዶ ላይ መንሸራተት፣ ውኃ ላይ መቅዘፍ የመሳሰሉትን ይመለከታሉ። እኒሁን ሁሉ ሲመለከቱ የሚሰማቸው ልክ ስፍራዎቹ ላይ በአካል የተገኙ እዚያ ያሉ ያህል ነው በማለት በቴክኖሎጂ የታገዘ ጉብኝትን ተሞክሮዎች ገልጠዋል። ይህ ቢሆንም የቪአር ቴክኖሎጂ የገሃዱ ዓለም በአካል በእውነተኛ ስፍራዎች ላይ ተገኝቶ መጎብኘትን እንደማይተካ ፓርሲ አምነዋል። እንዲያም ሆኖ ግና ከኮሮና ቫይረስ ወረርሽኙ በፊት በተለያዩ ምክንያቶች በአካል ከቦታ ቦታ ተጓጉዘው መንሸራሸር ላልቻሉት ጥቅም ላይ ውሏል። ይሁንና የሞናሽ ዩኒቨርሲቲ ቨርቹዋል አንኮር ፕሮጀክት ሴንስል ላቦራቶሪ ዶክተር ቶማስ ቻንድለርስ የቪአር ቴክኖሎጂን ለመጠቀም ከሚጠይቀው ከፍተኛ የኢንተርኔት ፍጥነትና ኮምፒውተር አኳያ ምን ያህል በዕድሜ የገፉ ሰዎች በስፋት ሊጠቀሙበት እንደሚችሉ እርግጠኛ አይደሉም። አስጎብኚው ማርዚና ክለርክ በበኩሉ ለአእምሮ ጤና ቀላሉ መልካም ነገር ከቤት ወጣ ብሎ ተናፍሶ መመለስ ነ ያምናል። በብሔራዊ የአውስትሬሊያ አረጋውያን የምርምር ጥናት መሠረት በ2019 7 ፐርሰንት ያህል ዕድሜያቸው ከ50 እስከ 90 ያሉ አውስትራሊያውያን በየዕለቱ ኢንተርኔት እንዲሁም 40 ፐርሰንቱ በየቀኑ ፌስቡክ ተጠቃሚ መሆናቸውንም ገልጧል። ክላርክ አረጋውያን ቴክኖሎጂን በመላመድ በጤናም ይሁን በተጣሉ ገደቦች ሳቢያ ወደ ደጅ መውጣት ባይችሉ እንኳ ቤታቸው ሆነው ዓለምን እንዲመለከቱ ያበረታታል። ስለ ኢንተርኔት አጠቃቀም መረጃ ካሹ በ1300 795897 ከቢ ኮኔክትድ ጋር መናገር ወይም ቢ ኮኔክትድ ኤስፍቲ ጋቭ ዩ ድረገጽን መጎብኘት ይችላሉ። አስተርጓሚ ከፈልጉም 13 14 50 ደውለው እንዲያገናኙት መጠየቅ ይችላሉ። ይህ SBS yes, yes, Radio Podcast number Latajamari Safara tarikoch SBS.com.au slash Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.